በተንጣለለው ውብ አዳራሽ ውስጥ ከመላ ዓለም የተውጣጡ ጋዜጠኞችና የኦባማ አድናቂዎች በጉጉት ይጠባበቃሉ። በሀገሬው አቆጣጠር ከምሽቱ ዘጠኝ ሰዓት ላይ ደቂቃም ሳያዘንፉ ያዘንፉ ፕሬዚዳንቱ ብቅ አሉ። ሙሉ ሰማያዊ ልብስና ነጭ ሸሚዝ አድርገው በተንጣለለው የክብር ቀይ ምንጣፍ ላይ ሲራመዱ በከፍተኛ ጭብጨባና የሕዝብ ድምፅ ታጅበው ነበር። ሌሎቹ ደግሞ ያለቅሳሉ። እባካችሁን ቁጭ በሉልኝ ካሉ በኋላ ላለፉት ሁለት ሳምንታት ሲጎርፍላቸው የነበረውን የስኬትና የስንብት ደብዳቤ እሳቸውና ባለቤታቸው ሚሼል ሲያነቡ እንደነበረ አውስተው ምስጋና አቅርበዋል። ምስጋና ለማቅረብ ዛሬ ተራው የኔ ነው። አይን ለአይን እየተያየን አሊያም እየተጨባበጥን ወይንም በያላችሁበት ቦታ በመኖሪያ ቤታችሁ፣ በትምህርት ገበታ፣ በእርሻ ሥራ ላይ፣ በፋብሪካ ሥራ ላይ፣ በምግብ ቤት ወይንም በወታደራዊ እዝ ስር ሆናችሁ የነበረንን ውይይት ሳስበው በየቀኑ ከእናንተ እየተማርኩ ነው ያሳለፍኩት። የተሻለ ፕሬዝዳንት፣ የተሻለ ሰው አድርጋችሁኛል። እዚህ ቺካጎ የመጣሁት በሃያዎቹ ዕድሜ የመጀመሪያ ዓመታት ነበር። በዛን ጊዜ እኔ ማን እንደሆንኩና የሕይወቴን ትርጉም ስጠይቅ ነበር። በዛ ወቅት ከዚህ በቅርብ ርቀት ላይ ባለው የቤተ ክርስቲያን አገልጋዮች ጋር ተዋህጄ በመንገድ ላይ የተቸገሩትን ለመርዳት እሰራ በነበረበት ወቅት የእምነትን ኃያልነት ተረዳው። የማሸነፍን ትግልና ውድቀትን ጭምር አገናዘብኩ። እናም ለውጥ የሚመጣው በዝቅተኛው የሕብረተሰብ ክፍል የነቃ ተሳትፎ መሆኑን ተገንዝቤ ያለው። ለስምንት ዓመታት የእናንተ ፕሬዝዳንት ሆኜ ካገለገልኩ በኋላም ዛሬም ያ እምነት በውስጤ አለ። በቀጠለው ንግግራቸው በነጭና በጥቁር መካከል ያለው ተቃርኖ በእሳቸው ዘመን እየለዘበ መምጣቱን ገልጸው፣ የአሜሪካ ሙስሊሞችን መብት እንዲከበር ቀጣይ ትግል ይጠብቀናል ብለዋል። አሜሪካ በምጣኔ ሀብት ውድቀት ላይ ነበረች። ታዲያ ኢንዱስትሪዎቻችንን በማነቃቃት ሥራን ለዜጎቻችን መፍጠር ችናላል። ከኩባ ሕዝብ ጋር አዲስ ምዕራፍ ከፍተናል። ያለምንም ተኩስ የኢራንን የኒውክሌር ፕሮግራም አዘግተናል። ቀንደኛውን የአሸባሪ መሪም ተፋርደነዋል። ስለ ተመራጩ ፕሬዝዳንት ዶናልድ ትራምፕም ከተናገሩት ውስጥ አይ ኮሚትድ ቱ ፕሬዚዳንት ኤሌክት ትራምፕ ዳት ማይ አድሚኒስትሬሽን ውድ ኢንሹር ዘ ስሙዝስት ፖሲብል ትራንዚሽን። ሰላማዊ የሥልጣን ሽግግር እንዲኖር አስተዳደሬ ለተመረጡት ፕሬዝዳንት ዶናልድ ትራምፕ ሁኔታውን ያመቻቻል። እኔም ስመረጥ ከእኔ በፊት የነበሩት ፕሬዝዳንት ጆርጅ ቡሽ እንደዛ አድርገዋልና፣ በመንግስታችን የተደቀኑትን ችግሮች መፍታት አለብን። በዓለም ላይ ቁጥር አንድ ሀብታም ሀያልና የተከበረ ሀገር ነው ያለን። ለዶች ቨለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።